ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ልዩ ፕሮግራም ነው። ሰላም ጤና ይስጥልን አድማጮች እንደምን አምሽታቸዋል? ዛሬ ሐሙስ የካቲት አምስት 2007 ዓ ም ነው። የተለያዩ ቅንብሮችን ይዤ ከፕሮዲሰሩ ኃይሉ ታምራት ጋር እስከ አንድ ተኩል የማስተናግዳችሁ አዲሱ አበበ ነኝ። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ኤርትራን አስመልክቶ ለፓርላማቸው ባቀረቡት ሪፖርት ላይ የተዘጋጀ ውይይት፣ በጀልባ ኢጣሊያ ለመግባት የሞከሩ ስደተኞች የደረሰባቸውን አደጋ የሚመለከት ዘገባና የኢትዮጵያ ምርጫ ቦርድ ባለስልጣን ለአድማጮች ጥያቄ የሰጡት መልስ ማጠቃለያ ዝግጅት ይቀርባሉ። በምሽቱ ፕሮግራማችን መልካም ምሽት አሁን ዜና። ጤና ስትልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ጊኒ ውስጥ በጸረ ኢቦላ ስራ ላይ ያሉ ሰራተኞች ላይ ጥቃት እየደረሰ ነው። በወር በአማካይ አስር ጥቃቶች ይደርሳሉ። ይህም ወረርሽኙን ለማቆም የሚደረገውን ጥረት እየጎዳው ነው ሲል ቀይ መስቀል አስታወቀ። ዓለም አቀፍ ቀይ መስቀል ዛሬ ባወጣው መግለጫ ባለፈው እሁድ ምዕራብ ጊኒ ውስጥ ፎሬካሪያ የምትባል ከተማ ውስጥ ሁለት የቀይ መስቀል ሰራተኞች በኢቦላ ምክንያት የሞቱ ሰዎች ቀብር በትክክለኛ መንገድ እንዲከናወን እያደረጉ ሳሉ መደብደባቸውን ገልጿል። ጊኒ ውስጥ የአዲስ የኢቦላ ተጋላጮች ቁጥር ያለማቋረጥ ሲቀንስ ከርሞ ባለፉት ጥቂት ሳምንታት ደግሞ እየጨመረ መምጣቱ መነገሩ የሚታወስ ነው። ትናንት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢቦላ ወረርሽኝን ለመዋጋት ምዕራብ አፍሪካ ውስጥ ካሉት አሜሪካውያን ወታደሮች መካከል አብዛኞቹን እንደሚያስወጡ አስታውቀዋል። የግብጽ ፍርድ ቤት ሁለቱን የአልጀዚራ ጋዜጠኞች ሙስሊም ወንድማማችነትን ደግፋቸዋል ተብሎ የቀረበባቸው ክስ እንደገና የሚታይበትን ችሎት ለፊታችን ሰኞ ሳምንት ቀጠሮ ሰጥቶ ለቋቸዋል። ሞሐመድ ፋህሚን በ33 ሺ ዶላር ዋስ፣ ባህር ሞሐመድን ደግሞ ያለ ዋስ የካይሮ ፍርድ ቤት ዳኛ ለቀዋቸዋል። የካናዳና የግብጽ ዜግነት የነበረው ፋህሚ ለመለቀቅ ያግዘኛል በሚል ተስፋ በዚህ ወር የግብጽ ዜግነቱን ማውረዱ ይታወሳል። ሶስተኛው ጋዜጠኛ አውስትሬሊያዊው ፒተር ግረስት እንደ ኤሮፓውያን አቆጣጠር የካቲት አንድ ቀን ተለቆ ወደ ሀገሩ መሄዱ የሚዘነጋ አይደለም። ይህ በዚህ እንዳለ ባለፈው የአውሮፓውያኑ አመት 2014 የፕሬስ ነጻነት በዓለም ዙሪያ ጥናት ጥናት ካካሄደባቸው ሀገሮች ሁለት ሶስተኛ በሚሆኑት ሀገሮች መዳከሙን ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት አዲስ ያወጣው ሪፖርት አመልክቷል። ብዙ ጋዜጠኞች መገደላቸውንና መታሰራቸውንም ሪፖርቱ ይገልጻል። ለፕሬስ ነጻነት መዳከም በአብዛኛው ምክንያቶቹ ደግሞ ጦርነቶችና እስላማዊ መንግስት ነኝ የሚለው ቡድን መሆናቸውንም የድንበር የለሽ ጋዜጠኞች መብት ተሟጋች ድርጅት ሪፖርት ይዘረዝራል። በመደበኛው ፕሮግራማችን ዝርዝር ዘገባ ይቀርብበታል። ቤላሩስ ውስጥ ረጅም ጊዜ የፈጀ ንግግር ያካሄዱት የዩክሬን የሩሲያ የጀርመንና የፈረንሳይ መሪዎች አያሌ ሰዎች የተገደሉበትን የምስራቅ ዩክሬንን ጦርነት ማክተም ላይ የታለመ ተኩስ አቁም ስምምነት ዛሬ ማፍራታቸው ታውቋል። የፊታችን እሁድ እንደ አውሮፓውያን አቆጣጠር የካቲት አስራ አምስት ቀን ይጀምራል የተባለው ተኩስ አቁም ይፋ የተደረገው ቤላሩስ ዋና ከተማ ውስጥ ሚንስክ ውስጥ አስራ ስድስት ሰዓታት የፈጀ አስቸጋሪ የሆነ ንግግር ካካሄዱ በኋላ ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ተደራዳሪዎቹ ወገኖች ከባድ መሳሪያዎችን ከግ ቱ አካባቢ ማውጣትን ጨምሮ በዋና ዋናዎቹ ጉዳዮች ላይ ከስምምነት ለመድረስ ችለዋል ሲሉ ተናግረዋል። የሩሲያ ወገን የሆኑት አማጽያንም ተኩስ አቁሙን እንደተቀበሉ ተዘግቧል። ያም ሆኖ ሁሉም ወገኖች በሌሎች ጋዜጣዊ ጉባኤዎች ላይ እንደሚናገሩት ስምምነት ያልተደረገባቸው ጉዳዮች አሉ በማለት እያሰመሩ ነው። ብዥታ የለብንም ያሉት የጀርመኗ ቻንስለር አንገላ መርክል ገና ብዙ ስራ ይጠብቃል ብለዋል። ተኩስ አቁሙ ላይ መደረሱ ይፋ በተደረገበት በዛሬ ዕለት ግን የዩክሬን ወታደራዊ ባለስልጣናት ሲናገሩ ከሩሲያ በኩል ተጨማሪ ታንኮችና ከባድ መሳሪያዎች ወደ ዩክሬን ግዛት ሲገቡ ነበር ሲሉ ወንጅለዋል። ሩሲያ ታስተባብላለች። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ሌላ የዜና አወጃ በምሽቱ መደበኛ የሶስት ሰዓት ፕሮግራም ይቀርባል። ከሌሎች ዘገባዎች ጋር ወደ መጀመሪያው ቅንብር ልሰዳችሁ። ወደ ዛሬው ዝግጅት፤ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለፓርላማቸው ባደረጉት ንግግር የኤርትራ መንግስት የአካባቢውን ሰላም ማደፍረሱን ቀጥለዋል ብለዋል። ጠቅላይ ሚኒስትሩ በሳምንቱ ማብቂያ ጅቡቲን በጎበኙበት ወቅት የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌም በኤርትራ ላይ ተመሳሳይ ክስ አሰምተዋል። ለመሆኑ ኤርትራ ምን በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ይናገራሉ። አናጋሪው ሰለሞን አባተ ነው። አምባሳደር ግርማ አስመሮም በተባበሩት መንግስታት ድርጅት የኤርትራ አምባሳደር ጤና ይስጥልኝ እንደምናመሽው እግዚአብሔር ይመስገን አሁን የደወል ኩሎት ሰሞኑን በኢትዮጵያ በኤርትራና ና በጅቡቲ መካከል ያሉ ሁኔታዎችን አስመልክቶ አንዳንድ አስተያየቶን እንዲሰጡኝ ነው ና በቅድሚያ መነሳት የምፈልገው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለፓርላማቸው ንግግር አድርገው ነበር እና ካነሷቸው ነጥቦች መካከል ኢትዮጵያ ከአካባቢው ሀገሮች እና በሌላም በዓለም አቀፍ ደረጃ ያሏትን ግንኙነቶች የገመገሙበት ነበር እና ከኤርትራ በስተቀር ከሌሎቹ ጋር ጥሩ ግንኙነት እንዳለ ነው የተናገሩት። በተለይ ኤርትራን በሚመለከት ግን ያስተላልፏቸው ምልክቶች አሉ። እስቲ ቀንጨባር አድርጌ ላሰማዎት እና መልስ ይሰጡኛል። የኤርትራ መንግስት አካባቢውን ከማተራመስ ፖሊሲው እንዲታቀብ የተጣለበትን ማዕቀብ ለማስነሳት ወይም ለማላላት ከፍተኛ እንቅስቃሴ ቢያደርግም ባለፈው ጥቅምት ማዕቀቡ እንዲቀጥል ተወስኗል። ይህ ውሳኔ የኤርትራ መንግስት የባህሪ ለውጥ እንዳላመጣ ይልቁንም የአፍራሽነት ሚናውን የተለያዩ አሸባሪ ቡድኖችን በመደገፍ አጠናክሮ መቀጠሉን የዓለም አቀፍ ኮሚኒቲ የተረዳ መሆኑን የሚያሳይ ነው አምባሳደር ግርማ እስከ ፊታችን ህዳር 20 2008 ዓ ም በኢትዮጵያ አቆጣጠር ወይም ደግሞ በአውሮፓ አቆጣጠር እስከ ኖቬምበር 30 2015 ዓ ም ድረስ እንዲራዘም የተወሰነውን የጸጥታ ጥበቃ ምክር ቤቱን ማዕቀብ ነው አንስተው ጠቅላይ ሚኒስትሩ የተናገሩት እና በዚህ በኩል የእርሱ አስተያየት የእርሱ ምላሽ ምንድን ነው? አጠር ባለመልኩ ዶክመንቱ ማንም ሰው ሊያነበው የሚችል ዶክመንት ነው፣ ፐብሊክ ዶክመንት ነው። ኦንላይን ጠቅላይ ሚኒስትሩ በሰጡት አስተያየት አይደለም ነገሩ የተቋጨው። ነገሩ የተቋጨው ኤርትራ የተከሰሰችበት ድሮ ትክክል ያልሆነ ክስ ነው፣ ግን ተከሰሰችበት የሚባለው በሶማሌ ውስጥ አልሸባብን ትደግፋለች፣ ከጅቡቲም ጋር የድንበር ግጭት አድርጋለች የሚለው ነው። በሁለቱ አንቀጾች ላይ በትክክል እንዳሰፈረው ሪፖርቱ በሶማሌ እንደማደግፍ ተረጋግጧል ምንም ማስረጃ የለም ነው የሚለው። ስለዚህ ከየት እንዳመጡት ጠቅላይ ሚኒስትሩ አይገባኝም። ስለዚህ ማንም ሰው ሊያነባው ይችላል። ሁለተኛውም በጅቡቲ የሚመለከተውንም የቀጠር መንግስት ጉዳዩን ይዘውት እንዳማላጅ እና እንዳስታራቂ ሆነው ስለተያዘ እዛ ላይ የሚመለስ ጉዳይ ነው። ማንም ኢትዮጵያም አስተያየት ልሰጥበት አይችልም። ሌላ ሰውም ሊሰጥበት አይችልም። ይህንን ነገር የያዙት ሁለቱ ፕሬዚደንቶች ከቀጠር አሚር ጋር ሆነው ነው። ስለዚህ ይሄ አጠር ባለመልኩ መልሱ ይሄ ነው እና ከየት እንዳመጡት ጠቅላይ ሚኒስትሩ አይገባኝም። የኤርትራ መንግስት የባህሪ ለውጥ አላመጣም ብለው የተናገሩት አለ። ይሄ ኢትዮጵያን ህዝብ ለማደናገር የሚደረግ ጉዳይ ነው። ባህሪ ለውጥ ያላደረገ ማን ነው? የሰውን መሬት የያዘ ሰው ነው። እኛ የያዝነው መሬት የለም። የማንንም መሬት፣ የሰውን መሬት የያዙ የኤርትራን መሬት የያዙ ጠቅላይ ሚኒስትሩ ያቁታል። ሁለታችንም ፍርድ ቤት ሄደን። ሁልጊዜ የድንበር ጉዳይ በሁለት መንገድ ነው የትም ሀገር የትም ቦታ የሚፈታው። አንዱ በውይይት ነው፣ በውይይት ወይም ዲፕሎማት ይሉታል። ይሄ ካልሰራ በፍርድ ቤት ነው። በሁለታችን መካከል አልሰራም። በውይይት ሊደረግ በዲፕሎማሲ በፊት ላይ ከዛ እንደውም ጦርነት ሄድን። ከዛ አርቢትሬሽን የሚባል ሁለተኛው ፍርድ ቤት ሄደን ግልግልመጨረሻና ወሳኝ ተብሎ እዛ ላይ በተደረገው የኤርትራን መሬት ይዘዋል። አሁን እና ጠቅላይ ሚኒስትሩ የሞራልም ይሁን የሕግ እንትን የሚላቸው እንደዚህ አይነት የኤርትራ ሊከሱ አካባቢውን የሚያሸብረው የኢትዮጵያ መንግስት ነው የሚል አስተያየት ነው ያለኝ። ሌላው አምባሳደር ግርማ፣ ጠቅላይ ሚኒስትሩ ያነሱት ላስደምጦት ያሉትን አካባቢውን ማተራመስ እስኪያቆም ድረስ ማዕቀቡ ተጠናክሮ እንዲቀጥል አስፈላጊው ስራ የሚሰራ ይሆናል። እዚህ አባባል ውስጥ ለአስተያየት ያህል ዓለም አቀፉ ማህበረሰብ ከኢትዮጵያ ጎን የቆመ የሚመስል መልእክትም ያለው ይመስላል እና እንዴት ነው በኤርትራ በኩል ነው የያዛ ጥረታቸውን መቀጠል መብታቸው ነው፣ ግን የሚያሰማው የዓለም እንደሱ ነው ማለት፣ የሀቅ ብትር ትቀጥናለች እንጂ አትሰበርም ይላል የትግርኛ ምሳሌ አለ። ስለዚህ ጠቅላይ ሚኒስትሩ እንደሱ እናደርጋለን ማለታቸው ራሱ የሚያሳየው ዳይቨርዥነሪ ታክቲክ ያኛውን በኤርትራ ሊያዳክምልኛል ብለው እንደውም ያወጡት ዶኩመንት አለ ለአምባሳደሮቻቸው በሙሉ የተላከ በሚስጥር የወጣ ዶኩመንት አሁን እንደ ዊኪሊክ በየትም ተዘርግቶ ሁላችንም አንበበ ነዋል ና አይገርመኝም። እንደሱ ማለታቸው ጠቅላይ ሚኒስትሩ ግን የእሳቸው አስተሳሰብና ፍላጎት ነው። ዓለም ግን ሞኝም አደለችም፣ ሀቅና ሀቅ ይወጣል። ስለዚህ ሞኔተሪንግ ግሩፑም ኤርትራ አልሸባብን እንዳመደግፍ አረጋግጧል ብሏቸዋል። እና ምናልባት ይህን ድንጋጤያቸውን ለመግለጽ ያመጡት አስተሳሰብ ሊሆን ይችላል። አምባሳደር ይሄ ማዕቀብ ከህዳር ሀያ በፊት በኢትዮጵያ አቆጣጠር እንደገና ወይም ከኖቬምበር ሰላሳ ሁለት ሺህ አስራ አምስት ዓመተ ምህረት በፊትም ይሁን በተባለው ጊዜ እስከተጣለበት ጊዜ ቆይቶ ይነሳል የሚል ሀሳብ አለዎት? የመጨረሻው ዘመን ነው የሚል ሀሳብ አለዎት? የግድ ምክንያቱም ፍትሕና ሀቅ ሁልጊዜ ድልን ይቀዳጃሉ። በሐሰት ነው የተከሰስ ነው። ስለዚህ ሀቅ ይወጣል። ፍትህ ደግሞ ካለ የተሆነ ማስረጃ የለም ተብሏል። ስለዚህ ዛሬ ሳይሆን መነሳት ያለበት ትላንትና ነው መነሳት ያለበት። ግን አንዳንድ ጉዳዮች የፖለቲካ ጉዳዮች እየገቡበት እንደውም ኢትዮጵያ አይደለችም ይህንን ፋይል ያዘችው ጠቅላይ ሚኒስትሩ ኃይለ ማርያም ኢትዮጵያ እንዳደረገችው አድርገው ይናገራሉ እንጂ ይሄ በሀያላን መንግስታት የተያዘ ጉዳይ፣ የኤርትራ ስትራቴጂክ አቀማመጥና የኤርትራ ነጻ አስተሳሰብ የማይስማማቸው መንግስታት ያደረጉት ውሳኔ ነው። መነሳቱ ደግሞ አይቀርም። ሀቅ ሀቅ ስለሆነ እርስዎ በአጋጣሚ እዛው የተባበሩት መንግስታት ድርጅት ጽህፈት ቤት ውስጥ ነው ያሉት። ኒውዮርክ ነው የሚገኙት። የሀገሩ አምባሳደር ነው ትዛ ና መንግስቶ በዚህ በኩል እየሰራ ያለው ስራ አለ አሁን ጠረጴዛ ላይ ያለ። እኛ ሀቁን መንገር ነው ዋናው አላማችን። ሀቅ እንነግራለን። ተጨባጭ ሁኔታዎችን እናስረዳለን። የሆነ አላማ እንደሌለን በአፍሪካው ቀንድ አካባቢ እኛ መሬታችን ስለተያዘ እንጂ ከኢትዮጵያ ጋርም የሆነ እልህ ይሁን ሌላ ጉዳይ እንደሌለን ጠዋት ከሀገራችን ከመሬታችን ላይ ከወጡ የኢትዮጵያ መንግስት ከሰዓት በኋላ ውይይት እንደሚጀመር በእርግጠ አስምረን እየተናገር ነው አምባሳደር። ከዚህ በፊት ይሄ ማዕቀብ ሲጣል የኤርትራ መንግስት ልኡካን ቀርበው እንዲያስረዱ ተጠይቀው ሳይቀርቡ በመቅረታቸው ምክንያት ለመቃወም ተዘጋጅተው የነበሩ መንግስታት እንደ ሩሲያ አይነት መንግስታቱ ሁሉ ሀሳባቸውን ቀይረው ተአቅቦ ማድረጋቸውን ገልጸው ነበር ራሳቸው። ስለዚህ በእናንተ በኩል የሚደረጉት ጥረቶች ወይም ደግሞ አቋማችሁን ለማስረዳት የሚደረጉ ጥረቶች ደካማ እንደሆኑ ነው የሚስተዋለው። ይሄን ምን ያህል ነው እርስዎ? ለዚህ ይሄ ትክክለኛ ኢንፎርሜሽን አይደለም። ሀሳባችንን ቀርበን ለማስረዳት አይደለም ጉዳዩ የመጣው። ያ የአጣሪው ቡድን ወደ ኤርትራ ሊሄድ ብሎ ስለጠየቀ ኤርትራ ከዚህ በፊት ሁለት ጊዜ ሄደሃል ተጨባጭ ማስረጃዎችም የለኝም ትላለህ፣ ስለዚህ ይነሳ ነው ማለት ያለብህ እንጂ ኤርትራ የሚያስኬድ ጉዳይ የለህም። ምን ያል ነው እንጂ ቀርበን አናስረዳም አላለንም። ከዚህ በፊት ግን የሩሲያ እንዲቀጥል ያደረጉት ተጨባጭ ማስረጃ እንደሌለ በግልጽ አስቀምጠው ያ ሞኒተሪንግ ግሩፑ ቢሄድ ይሻላል በሚል አይነት የዲፕሎማሲ ሂደቶች አሉ። እነሱ ላይ ነው እንጂ ተከስተን በወንጀሉ ምክንያት አይደለም የተራዘመው። አምባሳደር የጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር እንደተባለው ከዚህ አይነቱ ዓለም አቀፍ ጥረትና ከማዕቀብም አለፍ ያለ መልእክት ይዟል በውስጡና ላስደምጦት ከዚሁ በተጨማሪ አገ ነገራችንን ለማተራመስ ለሚያደርገው ለእያንዳንዱ ሙከራ በቂና ተመጣጣኝ ምላሽ እየሰጥን። ይሄንንስ እንዴት ነው የሚገነዘቡት አምባሳደር? እኛ ይሄ ሁልጊዜ ከዛሬ ጀምሮ ሳይሆን፣ ሁልጊዜ ኤርትራን ምክንያት ኤርትራ የሆነ ነገር ኤርትራን ኤርትራን ምክንያት ማድረግ የተጀመረ ነገር ሆኖ ስለሆነ እንደውም ለዚህ አይነት ንግግር መልስ መስጠት ተሰናልኛ ምክንያቱም እርኩክም ቢመጣ ኤርትራ ነች ያደረገችው የሚባል አይነት ከዛ ጆክ ሆኗል። አሁን የሆነ ነገር ኢትዮጵያ ውስጥ በሚያው የኢትዮጵያን ሂደት የኢትዮጵያ ሕዝብ ያውቀዋል፣ የኢትዮጵያ ሕዝብ ራሱ ይችለዋል የሚል እምነት ነው ያለን። እኛ የሚያገባንም ጉዳይ አይደለም። ተመጣጣኝ ምላሽ ማለትን እንዴት ነው የኤርትራ መንግስት የሚገነዘበው? ይሄ እኮ ያስከስሳቸዋል በአለም ሕግ እንደሱ። አንድ መንግስት ተነስቶ አይፎክርም። ግን እኔ ዋጋ ሰጥቼ ይሄንን መልስ የምሰጥበት ጉዳይ አይደለም። በነገራችን ላይ የኤርትራ መንግስት ኢትዮጵያ የሽብር ቡድኖች ብላ የፈረጀቻቸውን ቡድኖች በቅርብ እንደሚረዳ ይታወቃል። የኤርትራ መንግስትም አልደበቀም፣ ድርጅቶቹም አልደበቁም። ይህንን እሱ ሁኔታ እንዴት ነው የኤርትራ መንግስት የሚገመግመው ከኢትዮጵያ ጋር ባለው ግንኙነት? ኤርትራ መንግስት እነኚህ ድርጅቶች አሁን የተመሰረቱ ኤርትራ ነጻ ከመውጣቷ በፊት የተመሰረቱ ናቸው። እነኚህ ድርጅቶች በየሀገሩ በአሜሪካ፣ በፈረንሳይ፣ በእንግሊዝ በየሀገሩ ጽፈት ቤት ያለ ያላቸው ድርጅቶች ናቸው። ስለዚህ ኤርትራ ላይ ከማላከት ይልቅ የኢትዮጵያን ውስጣዊ ጉዳይ ስለሆነ እርስ በእርሳቸው ተወያይቶ የሚፈቱት ጉዳይ ስለሆነ እኛ ብዙ እዚህ ውስጥ ገብተን ይሄ ይደረግ ይሄ አይደረግ የምንልበት ምክንያት የለንም። ሌላው አምባሳደር፣ ጠቅላይ ሚኒስትሩ ሲናገሩ ከማዕቀብና ተመጣጣኝ ምላሽ ካሉትም የተለየ አስተያየትና ግብዣ የሚመስልም ነገር ሰንዝረዋል። እስቲ ያዳምጡት። አሁንም ለሰላም የዘረጋነውን እጅ ተቀብሎ በጠረጴዛ ዙሪያ ችግሮቻችንን ለመፍታት ወደ ውይይት እንዲመጣ ጥሪያችንን እናቀርባለን። የኤርትራ መንግሥት ለዚህ ዝግጁ ነው? አምባሳደር ግርማ። አድማጮች መልስ ይሰጣሉ። ለዚህ ቀደም ሲል ሰለሞን ላነሳው ጥያቄ ነገ ተከታተሉት። ከሊቢያ ባለፈው ቅዳሜ በአራት ትንንሽ የጎማ ጀልባዎች ተነስተው በህገ ወጥ መንገድ ኢጣሊያ ለመግባት ሲሞክሩ ጀልባዎቹ በከባድ ማዕበል ተመትተው በደረሰባቸው አደጋ ሀያ ዘጠኝ የሚሆኑ ስደተኞችና ፈላሾች እንደሞቱ መዘገባችን ይታወሳል። አሁን ደግሞ ሶስት መቶ የሚሆኑ ሰዎች የገቡበት እንዳልታወቀ ለማረጋገጥ ተችሏል። ሰዎቹ ከሰሃራ በመለስ ካሉት የአፍሪካ አገሮች የተሰደዱ እንደሆኑ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ባርባር ባልቾ ገልጠዋል። አዳነች ፍስሃዬ ቃል አቀባዩን አነጋግራ ያጠናቀረችው ዘገባ ቀጥሎ ይቀርባል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ባበር ባሎች ሰዎች በዚህ መልክ በሜዲትራንያን ባህር ላይ ሲያልቁ እጅግ ያሳዝናል ካሉ በኋላ 300 የሚሆኑ ሰዎችም የገቡበት እንዳልታወቀ ተረጋግጧል ብለዋል። አሁን ደግሞ ከሶስት መቶ በላይ የሚሆኑ ሰዎች የገቡበት እንዳልታወቀ ተረጋግጠዋል። ሰዎቹ ባለፈው ቅዳሜ ከሊቢያ በአራት ትንንሽ የጎማ ጀልባዎች ተነስተው ጣሊያን ለመግባት ሲሞክሩ ጀልባዎቹ በከባድ ማዕበል ተመትተው በደረሰባቸው አደጋ በርካታ ሰዎች ሕይወታቸውን አጥተዋል። የጣሊያን ጠረፍ ጠባቂዎች ባደረጉት የማዳን ጥረት ከሰማኒያ በላይ የሚሆኑት በሕይወት ለመትረፍ ችለዋል። ሰዎች በዚህ መልክ በሜዲትራኒያን ባህር ላይ ሲያልቁ እጅግ የሚያሳዝን ክስተት ነው። አንዳንድ የዜና ዘገባዎች አደጋው ከደረሰባቸው ስደተኞችና ፈላሾች ብዙዎቹ ኤርትራውያን እንደሆኑ ገልጸው ነበር። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ባባር ባሎች ግን አይደለም ብለዋል አይደለም። ልነግርሽ የምችለው ነገር ሰዎቹ ከሳሐራ በመለስ ካሉ ሀገሮች አይቮሪኮስት፣ ሴኔጋል፣ ማሊ፣ ጋምቢያ የሄዱ አብዛኞቹም ከአስራ ስምንት እስከ ሀያ አምስት እድሜ ክልል ውስጥ የሚገኙ ወጣቶች መሆናቸውን ነው። ሶስት ለዕድሜ ያልደረሱ ልጆችም ነበሩባቸው። ባሎች አያይዘውም የኢጣሊያ ጠረፍ ጠባቂዎች ሀይል በቦታው ደርሶ ሰዎቹን ለማትረፍ ላደረገው ጥረት ምስጋና ይገባዋል ብለዋል። የጣሊያን ጠረፍ ጠባቂ ሀይል በቦታው ደርሶ የሰዎችን ህይወት ለማትረፍ ላደረገው ጥረት ምስጋና ይገባዋል የአውሮፓ ሀገሮች ተባብረው ጣሊያን አደጋ ላይ የወደቁትን ለማዳንና የሞቱትን ለመፈለግ የሚያስችላት ውጤታማ የሆነ ዘዴ እንዲኖራት በማድረግ ረገድ እንዲረዷት የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ደግሞ ጥሪ ያደርጋል ምክንያቱም በአሁኑ ወቅት ሜዲትራ የሜድትራኒያን ባህር የፍልሰት ጐዳና ብቻ አይደለም። እዛ ለመድረስ ከሚሞክሩት በግማሽ የሚሆኑት ከጦርነትና ከግጭት የሚሸሹ ስደተኞች ናቸው። አደጋ ላይ የወደቁትን ሰዎች ለማዳን የሚያስችል ውጤታማ የሆነ አሰራር ከሌለ ግን፣ ሌላ ችግር ቢከሰት ገና ብዙ ሊያልቁ ይችላሉ ከሚል ነው ስናሳስብ የቆየ ነው። ከአደጋው በሕይወት የተረፉት ከሰማኒያ በላይ የሚሆኑት ሰዎች በኢጣሊያ የባህር ጠረፍ ወደሚገኘው ላምፔዱሳ ተወስደው አንዳንዶቹ በማህበረሰባዊ ማዕከላት እንደተጠለሉ ሌሎቹ ደግሞ የሕክምና አገልግሎት እየተደረገላቸው እንደሆነ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ባባር ባሎች ገልጸዋል። እነዚህ ሰዎች የተሰደዱበት ምክንያት ተጠንቶ እንደ አስፈላጊነቱ ጉዳያቸው መፍትሄ እንዲያገኝ መደረግ እንዳለበትም ቃል አቀባዩ አስገንዝበዋል። ተከታዩና የመጨረሻው ካለፈው ሳምንት የቀጠለና ትናንት የጀመርነው ነው ለጥያቄው መልስ ዝግጅት ነው። ወደዚያው እንለፍ። ባለፈው ሳምንት ከብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ኃላፊ አቶ ነጋ ዱፌሳ ጋር የጀመርነው ውይይት ዛሬ እናጠቃልላለን። አቶ ነጋ ለአድማጮች ጥያቄዎች በሰጡት መልስ ቦርዱ እንደ አንድ ተቋም ነፃና ገለልተኛ ነው በአገሪቱ ውስጥ ላሉ የፖለቲካ ፓርቲዎች እኩል አገልግሎቱን ይሰጣል። እስካሁን የተካሄዱ ምርጫዎችም ነፃና ፍትሐዊ ሆነው የተከናወኑና ኢትዮጵያንም ወደ ዲሞክራሲ ጎዳና ያቀኑ ናቸው ብለዋል። የቀደሙ ኢትዮጵያን ምርጫዎች የገመገሙ ገለልተኛ ምሁራንና ከአሁን ቀደም የተካፈሉበት የተቃዋሚ ፓርቲ አባል ግን እስካሁን የተካሄዱት ምርጫዎች ለገዢው ፓርቲ ያደሉ መሆናቸውን በመጥቀስ ነፃና ፍትሐዊ መሆናቸውን ጥያቄ ውስጥ ያስገባሉ። የጥያቄው መልስ ፕሮግራም አዘጋጅና አቅራቢ ትዝታ በላቸው ትናንት ያነሳችውንና መልስ ያልተሰጠበትን ጥያቄዋን እንደገና አቅርባ ወደ መልሱ እናልፋለን። እሺ አቶ ነጋ ግን አሁን ባነሱት እንግዲህ ገንዘብም የሚሰጣቸው ባላቸው ምክር ቤት ውስጥ ባለው መቀመጫ መቀመጫ ድርሻ ነው ብለዋል። የኢትዮጵያ ምርጫ እንግዲህ ዙሪያ ጥምጥም ሆነ ምክንያቱም ገዢው ፓርቲ ከ ከዘጠና ዘጠኝ በመቶ ዘጠና ስድስቱን ድምፅ አሸነፍኩ ብሏል ባለፈው ምርጫ እንደውም አንድ ጠያቂ አቶ ደረጀ ወንዳፈራው የሚጠይቁት አንደኛ እርስዎ ራስዎ አቶ ነጋ ዱፊሳ በዲሞክራሲያዊ ምርጫ ተሳትፈው ያውቃሉ ወይ እና እንደ አንድ ድምፅ ሰጪ የሚሰማዎትና በፓርቲው ፕሮግራም ይሁን በሰሙት ክርክር እንዴት መወሰን እንደሚችሉ ሊገልጹልን ይችላሉ ወይ? አንድ ግለሰብ መሪውን በመምረጥ መብቱን በስራ ሲያውል ስለሚሰማው ነው የሚጠይቁት። በተጨማሪ ደግሞ ስልጣን ላይ እንዳለው የኢትዮጵያ መንግስት አንድ ፓርቲ ከዘጠና ዘጠኝ በመቶ ዘጠና ስድስቱን ድምፅ አሸነፍኩ ካለ ተአማኒነቱን ይጠይቁ እንደሆነ ወይስ ምርጫው ተጭበርብሯል ወይ ብለው ያምኑ እንደሆነ እንዲያስረዱ ነው የሚጠይቀው። የውጤት ጉዳይ ብቻ አይደለም፣ ውጤት የፕሮሰስ ጉዳይ ነው። ፕሮሰሱ ፍትሐዊ ነበረ ወይ ነው፣ ከጅምሩ እስከ መጨረሻው ያለ ሂደት። የመጨረሻዋ ውጤት የሕዝቡ ውሳኔ ነች። እሷን የሕዝቡ ውሳኔ የትኛውም አካል ቢሆን ሊቀበል ይገባል ነው። አሁን ቅድም ከዚህ ከወንበር ጋር ተያይዞ የተነሳው በተለይ ከፋይናንስ ድጋፍ ጋር በተያያዘ ለመቀመጫ የተሰጠው ይሄንን ተጨባጭ ሁኔታ አድሬስ ያደርጋል በሚል አምሳ አምስት ፐርሰንት ለመቀመጫ እንዲሆን የተደረገው ሁለት ሺ ሁለት ላይ ለዚህ ነው። ዘንድሮ ደግሞ ሰላሳ አምስት ፐርሰንት እንዲያውም ለሁሉም የፖለቲካ ፓርቲዎች እጩ በማቀረቡት ልት የምለው ከፍ ብሎ አርባ ፐርሰንት የደረሰበትን ሁኔታ ነው የምንመለከተው። ይሄ ምንድን ነው? የትኛው የፖለቲካ ፓርቲ የተሻለ እጩ አቀረበ? ስለዚህ ከወንበር የበለጠ ለእጩ የተሰጠበት ሁኔታ ነው የተፈጠረው። ይሄ ምንድን ነው የሀገራችንን ተጨባጭ ሁኔታ አድሬስ ያደርጋል። በተለይ ሁሉንም የፖለቲካ ፓርቲዎች ያሳትፋል፣ አሳታፊ ያደርጋል፣ የበለጠ ድጋፍ እንዲያደርጉ እንዲያገኙ ያበረታታል በሚል እሳቤ ነው ይሄ ሊወሰድ ይገባል። እንግዲህ ማንኛውም ዜጋ የመምረጥ መብት አለው እንዳልሽው፣ የቦርድ አባላትም የሆኑ የምርጫ አስፈጻሚዎቹም የህዝብ ታዛቢዎቹም የመምረጥ መብት አላቸው። እንደ ዜጋ ያው ይመርጣሉ። የፖለቲካ ፓርቲዎቹ ሲከራከሩ ፕሮግራማቸውን ሲያቀርቡ ዲቤት ሲያደርጉ እንደ ማንኛውም ዜጋ ያንን የሚያደርጉትን ዲቤት እንከታተላለን እናዳምጣለን። ዞሮ ዞሮ ፕሪንስፕሉ የተሰጠን ኃላፊነት አለ፣ የገለልተኝነት መርህ ግን ሰው ያው ማሽን አይደለም፣ ሀሳብ አለው። የመሰለውን ግን ቮት ሊያደርግ ይችላል። ያንን እኛም እንደ ዜጋ የምናደርገው ነገር ነው። ያንን በዚህ ደረጃ ላይ ማንሳት ይቻላል። እሺ፣ እንደው በመጨረሻ ቀደም ብዬም የአቶ ገብሩ አስራትን መጽሐፍ ጠቅሼ እልዎት ነበር። ስለ ኢትዮጵያ ምርጫ በሚኒስትር ዴኤታ ማዕረግ የኢህአዴግ ባለስልጣን የነበሩት አቶ ኤርሚያስ ለገሰ የመለስ ትሩፋት በሚል ርዕስ በጻፉት መጽሐፋቸው ስለ ሁለት ሺህ ሁለት ምርጫ ጽፈዋል። የኢህአዴግ ካድሬ ሆነው በገንዘብ የተገዛን ሰው የመላ ኢትዮጵያ ሕዝብ አንድነት ድርጅት ውስጥ ተክለው ፓርቲውን ለመሰንጠቅ የተደረገውን ሙከራ ሁሉ ጽፈዋል፣ በመጽሐፍ አስቀምጠዋል። እና እንግዲህ ምርጫ ዲሞክራሲያዊ ነው ሲባል የፓርቲዎች መጠንከር እና የፓርቲዎች በተደላደለ መስክ ላይ ለመወዳደር መቅረብ አንዱ ተጨባጭ ሁኔታ ነው እና አቶ ኤርሚያስ ለገሰ ለጻፉት እርስ የሚሰጡን መልስ አለ። እኔ አሁን ኤሪያ ላይ ብዙ ለማለት አልፈልግም፣ ግን ምንድነው ለማለት የምፈልገው እኔ ትዝታ እኛ በምርጫ ሂደት ውስጥ በአጠቃላይ በምናደርገው በዲሞክራሲ ግንባታ ሂደት ውስጥ በርካታ እጆች አሉ፣ በርካታ ህዝብ አለ። ሰው ባለበት እ ጀነራሊ ማለት የምፈልገው ሰው ባለበት ቦታ ደግሞ ጥሩም ነገር ሊኖር ይችላል፣ መጥፎ ነገር ሊኖር ይችላል። እሱ አይደለም ቁም ነገሩ። ችግሮች ሲፈጠሩ ያንን ነገር ለማስተካከል ሁሉም መተጋገል መቻል ነው ያለበት። የህግ ማዕቀፉን ይዞ እያንዳንዱ ዜጋ የምርጫ ተፈጻሚዎች ብቻ አይደለም፣ ሌሎችም አካላት መንግስታዊም፣ መንግስታዊ ያልሆኑም፣ የሚዲያ ሰዎችም፣ ሁሉም አካላት ለማስተካከል መሞከር ነው መቻል ያለብን። ምክንያቱም ሁሉም አሁን ያለበት የተሰማራበት የስራ ቦታ የተለያየ ቢሆንም፣ ሲደመር ድምር ውጤቱ ሁላችንም እዚህ ያለነውም ውጭ ያላችሁትም አገር ውስጥ ያለነውም በሙሉ የኢትዮጵያ ዜጎች ነን። ኢትዮጵያውያን ነን። ያለን አንድ አገር ነው። ይህንን አገር አሁን ካለበት ትላንት ከነበረበት ዛሬ ዛሬ ካለበት ደግሞ ወደፊት በምርጫው ሂደት በዲሞክራሲ ግንባታ ሂደት ማራመድ የምንችለው ሁላችንም በየአቅጣጫው ኮንትሪቢት ማድረግ ስንችል ነው የሚለውን ለማንሳት እፈልጋለሁ። በጣም አመሰግናለሁ። አንድ የመጨረሻ ግን እንግዲህ ይሄ ተደጋጋሚ በየአምስት አመቱ የሚመጣው የኢትዮጵያ ምርጫ ተስፋ ያስቆረጣቸው የሚመስሉ አድማጭ ደግሞ የሚከተለውን መልእክት አስቀምጠዋል። እሱን ላሰማሁትና እናጠቃልላለን የዛሬውን ውይይታችንን። ዜዎች እንዴት ናቸው? ሰላም ነው። ሰሞኑን የምንሰማው በምርጫ ቦርድና በተለያዩ ፓርቲዎች ያለውን ሰጣ ገባ ያሰማል። ለምን ያ ዝም ብሎ እንደ ኤርትራ መንግስት እኔ በጣም ወድጄዋለሁ ምንድን ነው ያለው? እዚህ ሀገር እኔ እስካለው ድረስ ምርጫ የለም ብሏል። በቃ በቃ ደስ የሚል አምባገነንነት። ምርጫ የለም ብሏል። የለም በቃ ሰው በሌላ ትግል ይጥል ይጥለው ይችላል። ኢትዮጵያ ውስጥም በቃ ለምን እንደዚህ አይሉ? በግልጽ ምርጫ ቦርድም ያለው መንግስትም ተነጋግሮ በቃ ምርጫ የለም እስካለን እኛ ነው የምናሸንፈው ብሎ ለምን አይሉም? ለምን ሁሉ ያውዬ ሁሉ ብረት ትርኢት ምን ያስፈልጋል? ምንም እኮ አያስፈልግም። በቃ የሚሰሩት እያንዳንዱ ነገር የፖለቲካ ስራ እየሆነ በቃ ሰው እንዳይሳተፍ ፖለቲካ ድርጅቶች ራሳቸውን እንዳያስተዋውቁ እየጠለቡ በየምክንያቱ ማሰር፣ መደብደብ ምን ማለት ይሄ ሁሉ ነገር የሚያስፈልግ አይመስለኝም። እነሱም ዝም ብሎ ነው የሚደክሙት። እውነት ለመናገር ኢትዮጵያን እግዚአብሔር ይታረቃት። ጥሩ ይሄ በቀጥታ የሚመለከተኝ አይመስለኝም። እንደ ማንዴት ግን እኔ እንደ ዜጋ ለማንሳት የሚፈልገው ኢትዮጵያንና ኤርትራን እኔ ኮምፔር የምናደርግበት ሁኔታ ለምንድን ነው ነው አንድ አንድ አገር ኤርትራ ማለት እኮ እንደ አገር እንኳን ሕገ መንግስት የሌላት ሕገ መንግስት አርቅቃ ሳታጸድቅ የቀረች አገር ከኢትዮጵያ ጋር ኮምፔር የምናደረግበት እኔ አንድም ምክንያት ያለ አይመስለኝም። እኔ ማለት የምፈልገው በቀጥታ የሚመለከተኝም የምርጫውን እንቅስቃሴ በተመለከተ የምርጫ እንቅስቃሴው ይሄንን ተከትሎ ደግሞ የዲሞክራሲ ግንባታ ሂደቱ ከጊዜ ወደ ጊዜ እየተሻሻለ ነው። ከጊዜ ወደ ጊዜ ምርጫ ህጎችን ተከትሎ የዓለም አቀፍ መስፈርቶችን ተከትለው ያለው የምርጫው እንቅስቃሴ ዴቨሎፕመንት እየተሻሻለ የሄደበት ሁኔታ አለ። ይህንን አንዳንድ ጊዜም ምናልባት ራቅ ያለ ውጭ ያሉት ዜጎቻችንም መጥቶ አንዳንድ ነገር ማየት ያስፈልጋል፣ ሂደቱንም መታዘብ ያስፈልጋል፣ ያለውን ነገር በተጨባጭ ማየትና ትክክለኛ የሆነ በመረጃ ላይ የተደገፈ አስተያየት መስጠት ያስፈልጋል የምለውን ከራሴ ኃላፊነት አኳያ እሱን አስተያየት ለመስጠት እፈልጋለሁ። እሺ፣ እንግዲህ እናጠቃልላለን። እርስዎ የሚጨምሩት አለ? አቶ ነጋዱ ፊሳ። እኔ እንግዲህ የምለው በዘንድሮ አምስተኛ ዙር ጠቅላላ ምርጫ በምርጫ ሕጉ አግባብ በተፈለገው ባሉት ዓለም አቀፍ መስፈርቶች መሰረት ለማስፈጸም ሩ መጠነ ሰፊ ዝግጅቶችን አድርጓል። ሰፊ ስራዎችን ሰርቷል። በዛው አግባብ እነድበታለን ብዬ አስባለሁ። ስለዚህ መላው ህዝባችን አገር ውስጥ ያሉትም ውጭ ያሉትም ግንዛቤ ለመፍጠር የሚነሱት ጥያቄዎች እኔ እንደ ጤነኛ ነው የማየው ምክንያቱም በተዛባ መልኩ እንኳን ተረድቶ መጠየቃቸው እኛ ደግሞ በተጨባጭ ያለውን ነገር ለመመለስና ለማስረዳት ትክክለኛ ግንዛቤ በሂደቱ ላይ ዜጎቻችን በአገር ውስጥም በውጭም ያሉት ተጨባጭ መረጃ ላይ በተመሰረተ ተገቢውን ግንዛቤ እንዲያገኙ እድል ይፈጥርልናል እና እናንተም ቪኦኤች ይህንን አስባችሁ ትክክለኛው መረጃ ያለንበት ሁኔታ ለአገር ውስጥ ላሉትም ውጭ ላሉትም ዜጎቻችን እንዲደርስ በማድረጋችሁ ከልብ አመሰግናለሁ። በዚሁ ይበቃኛል። እሺ፣ አቶ ነጋዱ ፊሳ፣ የብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ በትዕግስት የአድማጮቻችንን ጥያቄ ስለመለሱልን ከልብ አመሰግናለሁ። ወደፊትም እንዲሁ እንደሚተባበሩን ተስፋ አደርጋለሁ። እግዜር ስጥልኝ። እኔም በጣም አመሰግናለሁ። እንግዳችንን በድጋሚ እናመሰግናለን። አድማጮች፣ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ልዩ ፕሮግራም ከሰኞ እስከ አርብ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚያቀርበውን የዛሬን ፕሮግራም እዚህ ላይ ያበቃ። በዚህ ልዩ ፕሮግራም ነገ አርብ እንገናኛለን። ከምሽቱ ሶስት ሰዓት ደግሞ መደበኛ ፕሮግራማችን እንዳለ አስታውሱ። ተከታተሉን። መልካም ምሽት።